መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓን እና ከተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ በተገኘ አምስት ሚሊዮን ዶላር አምስት ሺህ ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ አስታውቀዋል። የኢትዮጵያ መንግስት ተፈናቅለው የነበሩትን መመለሱን ገልጾ ከአጋር ድርጅቶችና ከለጋሽ ሀገሮች በሚገኘው ድጋፍ መልሶ በዘላቂነት የማቋቋም ስራ እያከናወነ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል። የተባበሩት መንግስታት ድርጅት የልማት ፕሮግራም የኢትዮጵያ ኃላፊ ቱራን ሳለ በምዕራብ ጉጂና ገዲዮ ዞኖች ተፈጥሮ የነበሩ ጥቃትና ግጭት የበርካቶችን ኑሮ ማቃወሱን ጠቁመው የተጎዱ ዜጎችን ለመደገፍ አዲስ እርዳታ ይፋ መሆን ነው የተናገሩት። እርዳታው ተፈናቅለው ለነበሩ ሃምሳ ሺህ አባና ማወራዎች ድጋፍ የሚውል ሲሆን ለአራት ዓመታት የሚቆይ የ20 ሚሊዮን የአሜሪካን ዶላር ድጋፍ መሆኑንም ገልጿል። የተባበሩት መንግስታት ድርጅት የልማት መርሃ ግብር ከዴንማርክና ጃፓን መንግስታት በተገኘ 25 ሚሊዮን እንዲሁም ድርጅቱ ከሚመድበው 25 ሚሊዮን ዶላር አምስት ሺ አባወራና እማወራዎች በመጀመሪያው ዙር ተጠቃሚ ያደርጋል ብለዋል። ድጋፉ ኢላማ ያደረገው መልሶ ማቋቋም፣ ለዘላቂ ሰላምና ልማት፣ ለስራ እድል ፈጠራና ለምግብ ዋስትና መርሃ ግብሮች ነው። ሴቶችና ወጣቶችንም ማዕከል እንደሚያደርግም ተገልጧል። ፕሮጀክቱ ለዘላቂ ልማትና ሰላም መሰረትን ለመጣል ይሆናል። ዩኤንዲፒ ሁሌም በአጋርነት ከእናንተ ጋር ይዘልቃል። ተመሳሳይ ችግሮች እንዳይፈጥሩ የመከላከል ልማት መስራት ሲያስፈልግ የማልማትና ድጋፍ ደግሞ ሲያስፈልግ ሰብአዊ ድጋፍ ያደርጋል። የዴንማርክና የጃፓን መንግስታት ያለውን የገንዘብ ድጋፍ ለመሙላት ላደረጉት ድጋፍ ምስጋና አቀርባለሁ። ዛሬ ደግሞ አዲስ የምስራች አለኝ። ሰባት መቶ ሺ የአሜሪካን ዶላር ዩኤንዲፒ ለኢትዮጵያ ድጋፍ አድርጓል። ድርጅታችን በተመሳሳይ በሶማሌ ክልልም ተመሳሳይ ድጋፍ በማድረግ ላይ ነው። With a view to improving livelihoods of drought affected households and to strengthen the resilience of vulnerable groups in Warder and Kebedahar, where it is. <inaudible> የብሔራዊ አደጋ ስጋት ስራ አመራር ምክትል ኮሚሽነር አቶ መኮንን ለንግሳ በበኩላቸው የኢትዮጵያ መንግስት ሰላም የማረጋገጥና ሕግ የማስከበር ስራ እያከናወን በመሆኑ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መልሶ ማቋቋም ስራ ከአጋር ድርጅቶች ጋር እየተሰራ ነው ብለዋል። ዛሬ በሀዋሳ ከተማ ይፋ በተደረገው በዚህ ፕሮግራም የዴንማርክና የጃፓን አምባሳደሮች እንዲሁም የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የስራ ኃላፊዎች የተገኙ ሲሆን የተፈናቀሉ ዜጎችን ወቅታዊ ሁኔታ ለመጎብኘት ወደ እድገጨፍ አቅንተዋል። ለአሜሪካ ድምጽ ራዲዮ Yonatan Zebdios Hawasam awesome.